យេ h យ៉ាអមេរិកាឌឹមស្នោ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 5 2015 ዓ ም ዝግጅታችን ጀመረ። ሊሆን ይችላል። ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማሰራሪያ ማድረስ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ሴቶችን አድራሻ ኦንላይን ላይ መለጠት መለጠፍና ከዛ ሌሎች ሰዎች ኮንታክት እንዲያረባቸው እነዚህም የመሳሰሉ ጥቃቶች አሉ። ቀደም ሲል የሰማችኋት በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያካሄደችውና ስልጠናዎችን በመስጠት ላይ የምትገኘውን ባለሙያ ሰላማዊ ተዘራ ነበር። በኢንተርኔት አማካኝነት ሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው? እነዚህ ጥቃቶች በኢትዮጵያ ሴቶች ላይ ምን አይነት ጉዳት እያደረሱ ነው? በምሽቱ እንመለከታለን። የኢትዮጵያ ሕዝብ አርባ ሁለት ፐርሰንቱ ከአስራ አራት ዓመት በታች ነው። ይህንን የህዝብ ቁጥር በደንብ አድርገን ብናሳድገው በደንብ መስመር ብናስይዘው፣ ብንገራው፣ ብንመራው የተሻለ ውጤት እናመጣል። አሁን ደግሞ የሰማችሁት ሴፍ ላይት ኢኒሽቲቭ የተሰኘ ተቋም መስራችና ስራ አስፈጻሚ የሆነውን ወጣት አምባሳደር ስለሺ ሳልስ መሐመድን ነው። ተቋሙ ወጣቶች በአስተሳሰብና በሙያ ታንጸው ለስራ ገበያ ብቁ የሚሆኑበትን እድል በማመቻቸት ዙሪያ እየሰራ የሚገኘውን ስራ እንቃኛለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች እለቱ እሁድ የካቲት አምስት ሁለት ሺ አስራ አምስት አመተ ምህረት ነው። የመስታወት ዝግጅታችን ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጥ። ጤና ስጥልኝ፣ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ታጣቂዎች አስር የኒጀር ወታደሮችን ገደሉ ሲል የሀገሪቱ መከላከያ ሚኒስቴር አስታወቀ። የኒጀር መከላከያ ሚኒስቴር ታጣቂ አሸባሪ ሲል በጠራቸው ቡድኖች በደቡብ ምዕራብ ኒጀር ከማሊ ድንበር አቅራቢያ በትንሹ አስር የሚደርሱ ወታደሮች መገደላቸውን ትናንት ቅዳሜ አስታውቋል። ከትላንት በስቲያ አርብ በተፈጸመው በዚህ ጥቃት 13 ወታደሮች ጉዳት የደረሰባቸው ሲሆን ሌሎች 16 ደግሞ እስካሁን የደረሱበት አልታወቀም። በዚህ የተነሳም የሟቾቹ ቁጥር ከዚህ በላይም ሊጨምር እንደሚችል የሚኒስቴር መስሪያ ቤቱ አክሎ አስታውቋል። ወታደሮቹ በጊዜው በሀገሪቱ ሰሜናዊ ክፍል ባኒባንጓ በተሰኘው አካባቢ ቅኝት በማድረግ ላይ ሳሉ ሃይማኖታዊ ጽንፈኛ በሆኑት ቡድኖች የተቀነባበረው የሽምቅ ጥቃት እንደደረሰባቸው ነው የሚኒስቴር መስሪያ ቤቱ የተናገረው። መግለጫው አያይዞም ከጥቃቱ ፈጻሚዎች በርካቶች መገደላቸውን አመላክቷል። ይሁን እንጂ ትክክለኛው አሃዝ እስካሁን ድረስ አልተገለጸም። ከአስር በላይ የሚሆኑ የአረብና የእስላማዊ ሀገራት ከፍተኛ መሪዎች እስራኤል ከፍልስጤም ጋር የተፈጠረውን ግጭት ተከትሎ በኢየሩሳሌም እና በዌስት ባንክ እየፈጸመች ያለው ድርጊት የቀጠናውን ስጋት የሚያባብስ ነው ሲሉ አስጠነቀቁ። በዛሬው ዕለት በካይሮ በተካሄደው ስብሰባ ላይ የግብፁ ፕሬዚዳንት አብዱልፈታህ አልሲሲ፣ የጆርዳኑ ንጉሥ አብዱላህ ሁለተኛና የፍልስጤሙ ፕሬዝዳንት መሐሙድ አባስ ከሌሎች ብዙ ከፍተኛ ሽማምንትና የውጭ ጉዳይ ሚኒስትሮች ጋር ተሰብስበዋል። ይህ ከፍተኛ የመሪዎች ስብሰባም በኢየሩሳሌምና እስራኤል በተቆጣጠረቻቸው በጎረቤት ግዛቶች ላይም በዓመታት ውስጥ ከፍተኛ የሆነ ግጭት እየተካሄደ ባለበት ወቅት ነው። እስራኤል የጎርጎሮሳውያኑ አዲስ ዓመት ከገባበት ጊዜ አንስቶም እስካሁን ድረስ 45 ፍልስጤማውያንን የገደለች ሲሆን በእስራኤል በኩል የሟቾቹ ቁጥር አስር ብቻ መሆናቸውን አሶሺየትድ ፕሬስ አረጋግጫለሁ ብሏል። የስብሰባው ተሳታፊዎች የእስራኤል በዌስት ባንክና በኢየሩሳሌም ቤት ማፍረስና ሰፈራን ጨምሮ እየወሰደች ነው ያሉትን የተናጠል እርምጃ አውግዟል። ተሳታፊዎቹ የእስራኤል ባለስልጣናት የእስራኤልና የፍልስጤም የውዝግብ ማዕከል የሆነችውን በሙስሊምና በአይሁዶች ዘንድ እንደ ቅዱስ ስፍራ የሚታየውን አካባቢ መጎብኘታቸውንም አውግዘዋል። ይሁን እንጂ እስካሁን ድረስ ከእስራኤል መንግስት የተሰጠ ምላሽ የለም። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ዋሽንግተን ዲሲ ነው። በሌላ በተያያዘ ዜና ባይደን በእስራኤል ተቃውሞ በቀጠለበት በአሁን ሰዓት እስራኤል በፍትህ እቅዶቿ ላይ ስምምነት ላይ እንድትደርስ ጥሪ አቀረቡ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በመላው እስራኤል ተቃውሞ የቀሰቀሰውን በቤንጃሚን ኔታንያሁ የቀኝ ዘመም መንግስት ግፊት የተደረገባቸውን የፍትህ እቅዶች ላይ በሰፊው ስምምነት ላይ እንዲደረስ ጥሪ ያቀረቡ። ነገ ሰኞ የእስራኤል ፓርላማ በህግ ማሻሻያው ዙሪያ ይሰባሰባል። ፓርላማው በሚኖረው የህግ ማውጣት ስነ ስርዓት ላይም የፍትህ ማሻሻያ በማድረግ የጠቅላይ ፍርድ ቤቱን ኃይል በመቀነስ የህግ አስፈጻሚውን ኃይል የሚጨምረውና ለመንግስት ዳኞችን የመምረጥ ኃይል የሚያጎናጽፈውን ህግ ያጸድቃሉ ተብሎ ይጠበቃል። ይህ ግፊት ታዲያ በመላው ሀገሪቱ ከፍተኛ የሆነ ተቃውሞ የገጠመው ሲሆን መንግስት የህግ ማሻሻያው ላይ ረጋ ብሎ ወደ ስምምነት እንዲደርስ ጥሪ እየተደረገ ይገኛል። የተለያዩ የህዝብ አስተያየት መስጫዎችም ህዝቡ ለእነዚህ ማሻሻያዎች አነስተኛ ድጋፍ ብቻ እንዳለው አስታውቀዋል። በመጨረሻም በቱርክና በሶሪያ 7.8 በሬክተር ስኬል የሆነው የመሬት መንቀጥቀጥ ከደረሰ ከአምስት ቀናት በኋላ የነፍስ አድን ሰራተኞች በህይወት የተረፉ ሰዎችን ማውጣታቸውን ቀጥለዋል። ይሁን እንጂ አንዳንድ የነፍስ አድን ስራዎች በአቅራቢያው በሚፈጸሙ ዝርፊያዎች የተነሳ ስራ ማቋረጣቸውም ተነግሯል። እስካሁን ድረስም በቱርክና በሶሪያ ከ28 ሺህ በላይ ሰዎች መሞታቸውንና ሌሎች በሚሊዮኖች የሚቆጠሩ ደግሞ ቤት አልባ መሆናቸውን ባለስልጣናት ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ማርቲን ግሪፍስ የሟቾች ቁጥር በእጥፍ ይጨምራል ብለው እንደሚጠብቁም ተናግረዋል። በአማጽያን ቁጥጥር ስር ያለው የሶሪያ ሰሜናዊ ምዕራብ ክልል በጉዳቱ እጅግ በከፍተኛ ሁኔታ የተጠቀው አካባቢ ነው። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶዋን ትላንት ቅዳሜ ዕለት ባደረጉት ንግግር የመሬት መንቀጥቀጡን የክፍለ ዘመኑ አደጋ ሲሉ ጠርተውታል። በአደጋው ምክንያት የፈረሱ ህንፃዎች ፍርስራሽ ስሩን የሰዎች ማዳን ስራው ቀጥሏል። ይሁን እንጂ በቱርክ በመሬቱ መንቀጥቀጡ ወቅት ለወደቁት ህንፃዎች ግንባታ ጥራት ተጠያቂ ናቸው የምትላቸውን በርካታ የግንባታ ተቋማትን ትላንት ቅዳሜ ዕለት ማሰር ጀምራለች። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የምሽቱ መሰናዶች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁን የዛሬ እሁድ የካቲት 5 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዳሬ ዛሬ እሁድ ነው። ሰዎች ደግሞ ሳምንቱን ሙሉ የደከመ ሰውነታቸውን፣ መንፈሳቸውን ዘና የሚያደርጉበት የእረፍት ቀናቸው ነው። ስለዚህ እኛም የመስታወት ዝግጅታችንን በሙዚቃ ብንጀምር ምን ይመስላል? የሙዚቃ ነገር እንደሚነሳ ስለገመጥኩ ቀድሜ ተዘጋጅቻለሁ። ግን እንዲህ ወቅቱንም በማሰብ በሙዚቃ ብቻ ከተቀነባበሩ የሙላቱ አስታጥቄ ስራዎች መካከል መስከረም ሲጠባ የሚለውን ተወዳጅ ስራ መርጫለሁ። ጥሩ ምርጫ ይመስለኛል። mulle tõstadki kõik ette või ? የሙላቱ አስታጥቂ ለስለስ ያለ ዜማ ዘና ያደረገን ይመስለኛል። ስለዚህ ደሬ ወደ መጀመሪያው ቅንብራችን ማለፍ እንችላለን። የሳይበር ጥቃትና ሴቶች የዓለም ጤና ድርጅት በዓለም ላይ ከሚኖሩ ሶስት ሴቶች አንዷ ጾታዊ ጥቃት እንደሚደርስባት እና በተለይ ደግሞ ወጣት ሴቶች የበለጠ ለጥቃት ተጋላጭ መሆናቸውን ያመለክታል። እነዚህን ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በርካታ ቢሆኑም በኢንተርኔት አማካኝነት የሚደርስ ጥቃት ግን እጅግ በጣም እየተስፋፋ የመጣ ጾታዊ ጥቃት መሆኑን በርካታ ጥናቶች ያመለክታሉ። ለምሳሌ በ128 አገሮች ውስጥ ለሴቶችና ልጃገረዶች መብት ተሟጋች በሆኑ ሴቶች ጥምረት የተመሰረተውና ኤቭሪዋን ትሪቲ ወይም የእያንዳንዱ ሴቶች ስምምነት የተሰኘው ተቋም ባለፈው ሳምንት ባወጣው ሪፖርት እንዳመለከተው በዓለም ዙሪያ ከሚገኙ ሴቶች 73 ከመቶ የሚሆኑት አንድ ወይም ከዚያ በላይ በኢንተርኔት አማካኝነት የሚደርስ ጥቃት ይደርስባቸዋል። የተለያዩ ድህረ ገጾችንና ማህበራዊ ሚዲያዎችን በመጠቀም ከሚፈጸሙ ጥቃቶች መካከል ኮምፒውተርና ተንቀሳቃሽ ስልክ የመሳሰሉ የኤሌክትሮኒክስ መገናኛዎችን በመጠቀም የሚፈጸሙ ተደጋጋሚ ማስፈራራት ወይም ማዋከብ፣ የጥላቻ ንግግር፣ ወሲባዊ ጥቃት፣ የመደፈር ዛቻዎችና የተጋለጡና እርቃን የፎቶ ምስሎችን እንዲሁም ቪዲዮዎችን ያለፈቃዳቸው ማሰራጨት ይገኙበታል። እነዚህ ጥቃቶች በኢትዮጵያ ውስጥ ምን ያህል ይፈጸማሉ? በሴቶች ላይ የሚደርሰው ጉዳትስ ምን ይመስላል ስንል በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያጠናችውንና ግንዛቤ ማስጨበጫ ስልጠናዎችን የምትሰጠውን ሰላማዊ ተዘራን አነጋግርሻል። ከእሷ ጋር ወዳደረጋችሁት ዘገባ እንለፍ። ሊሊ፣ ዛሬ የምናወራው ሳይበር ቫዮለንስ ወይም ደግሞ በኢንተርኔት አማካኝነት የሚደርስ በሴቶች ላይ የሚደርስ ጥቃት ላይ ነው የምናወራው እና በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ስንል ምን ማለታችን ነው? በኢንተርኔት አማካኝነት የሚፈጸሙ ጥቃቶችን ስንል ፆታን መሰረት በማድረግ ወይም ፆታን ማንነት ላይ ተመስርቶ የሚገርስ ጎጂ ልማት ወይም ስርዓተ ፆታ ትርክቶች የሚያስቀጥል ተግባር ነው እና ይህ የሚፈጸመው ማህበራዊ ሚዲያዎችን ኢንተርኔትን በመጠቀም ነው። እነዚህ ምን አይነት ጥቃቶች ናቸው በኢንተርኔት አማካኝነት ሊፈጸሙ የሚችሉት? ኢንተርኔትን ተጠቅሞ የሚፈጸሙ ጥቃቶችን በምናይበት ጊዜ እነዚህ ጥቃቶች በየቀኑ ህይወታችን ላይ ማለትም በማህበራዊ ድረገጽ ውጭ ያሉ የምናሳልፈው ህይወቶቻችን ላይ የሚደርሱ ኢፍትሐዊ የሆነ ወይም እኩልነትን የሚያንጸባርቁ ተግባሮች ናቸው ወደ ኦንላይን ስፔሱ ወይም ደግሞ ወደ ማህበራዊ ሚዲያም የሚሄዱት ማለት ነው። እነዚህ ጥቃቶች የተለያየ አይነት አይነቶች አሏቸው። ለምሳሌ ስም መስጠት ወይም ስድብ ሊሆን ይችላል። ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማሰራሪያ ማድረስ፣ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ይሄ ዶክሲንግ የምንለው አይ ቲንክ የአማርኛ ትርጉም የለውም ና የሰዎችን አድራሻ ወይም ደግሞ የሴቶችን አድራሻ ኦንላይን ላይ መለጠትና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው። ለምሳሌ የቤታቸውን አድራሻ ሊሆን ይችላል፣ ስልክ ቁጥራቸውን ሊሆን ይችላል። እና እነዚህም የመሳሰሉ ጥቃቶች አሉ። ለምሳሌ ሳይበር ሞቢንግ ወይም ደግሞ ይሄ ሁሉም ተሰብስቦ አንድን ሴት ላይ ቡሊ ማድረግም የመሳሰሉ ጥቃቶች አሉ። እነዚህ ጥቃቶች በጣም ስም ያላቸው ፖለቲካ ላይ ያሉ ሴቶች ወይም ጋዜጠኛ የሆኑ ወይም አክቲቪዝም ላይ ያሉ ሴቶች ለሚበረታ ቢሆንም ኦልሞስት ኦንላይን ስፔስ ላይ ያሉ ሴቶችን በሙሉ ላይ የሚደርሱ ጥቃቶች ናቸው። እንግዲህ በቅርቡ የወጣ አንድ ጥናት እየተመለከትኩ ነበር እና ምን ይላል? በዓለም ዙሪያ ሰባ ሶስት ከመቶ የሚሆኑ ሴቶች አንድ ወይም ከዛ በላይ በኢንተርኔት አማካኝነት ጥቃት ጾታዊ ጥቃት ደርሶባቸዋል ይላል እና ይሄ በኢትዮጵያ ውስጥ ስናመጣው ኢትዮጵያ ውስጥ ይሄ ነገር ምን ያክል የተለመደ ነው? ምን ያክል ይፈጸማል? ኢትዮጵያ ላይ ኮንክሪት ወይም ደግሞ ይሄ እንትኖች የሉንም። ጥናቶችን አልሰራንም። በስነስርት ማለት ነው የተሰሩ ጥናቶች የሉም። የመጨረሻው ጥናት ሁለት ሺህ አስራ ዘጠኝ ላይ ፖሊሲ የተለያዩ አምስት አፍሪካ ላይ ያሉ ሀገራቶች ላይ ያጠናው ጥናት የኢትዮጵያም አንድ ኮምፖነንት ነበር የነበረው ነው። በደንብ አልተጠናበትም፣ ግን ካለን ንግግሮች የምንረዳው ከምናገኛቸው ፖለቲካዎች ላይ ያሉ ጋዜጠኛ የሆኑ ሴቶች ወይም ደግሞ አክቲቪዝም ላይ ካሉ ሴቶች ጋር ባለን ኮንቨርሴሽን የምናደርገው በጣም ጎልቶ ይታያል። ግን ጥናቶችን በደንብ ይጠይቃል። ሌሎች ሀገሮች ላይ የተሰሩ ሌሎች አፍሪካ ሀገሮችም ላይ የተሰሩ ጥናቶችን ካየን በጣም ትልቅ ነው የሚሆነው ወይም ደግሞ እነሱ ጥናቱንም ስላስጠኑት ኮንክሪት የሆነ ወይም በቁጥር የተደገፉ ማስረጃዎች አሉ። ኢትዮጵያ ላይ ሲመጣ ግን ጥናቶችን ስላልጠኑ ስላልተጠኑ ኢፌክቶቻቸውን ነው የምናየው፣ ወይም ደግሞ እንዲህ ሆኖ ከኦንላይን ስፔስ ጠፉ ወይም ደግሞ ሶሻል ሚዲያ ወይም ማህበራዊ ድረገጾችን መጠቀም አቆሙ ሲባል እና የተለያዩ ጥቃቶች ሲደርሱባቸው እስክሪን ሻት ተደርጎ ዶክመንት ተደርጎ የሚቀመጡትን ነው እንጂ የምናየው። በግጽ የተቀመጠ ቁጥር ወይም ዳታ የለን። ለምሳሌ በጣም ትልቅ ጥናት ይጠይቃል። በቅርብ ጊዜ አሁን ለምሳሌ አንድ መነጋገሪያ ሆኖ የነበረው ያልተገባ ፎቶ በማህበራዊ ሚዲያ አማካኝነት ለቃለሁ ብሎ የማስፈራራት ጥቃቶች ከአንድም ሁለትም ተደጋጋሚ እንሰማለን እና ምናልባት ከሰማሻቸው በግለሰብ ደረጃም ከምታውቂያቸው ኬዞች አንፃር ምን አይነት ጥቃቶች ይበዛሉ ወይም ይፈጸማሉ? ኦንላይን ላይ ወይም ደግሞ ማህበራዊ ድረገጽ ላይ የሚፈጸሙ ጥቃት አይነቶች ሁሉንም ይፈጸማሉ። ኢትዮጵያ ላይ ከምንሰማቸው አንጻር ማለት ነው። ለምሳሌ አሁን የማይሆን ስም ስድቦችን መስጠት፣ የእርቃን ፎቶን ለቃለን ብሎ ማስፈራራት ወይም ኳርሽ የምንለው ከዛ ደግሞ የሰዎችን ስም ማጥፋት፣ በተለይ ሳይበር ሞቢንግም ሁሉም ኦንላይን የሚደርሱ ጥቃቶች በሙሉ ይፈጸማሉ። እንዲያውም እኔ በጣም አንድ ጊዜ በጣም ተገርም የሰማሁት እንትን ነበረ ስራዋን ያጣሽ ልቱላ ነበረች ፎቷን ያለሷ ፈቃድ ቴሌግራም ግሩፕ ላይ ፖስት ተደርጎ እስከነ ስልክ ቁጥሯ እየተደወለላት ከብዙ ወንዶች ከብዙ ወንዶች እየተደወለላት እናገኝሽ አይነት እንትን ነበረና እነዚህ አይነት ጥቃቶች በጣም ኮመን ይፈጸማሉ። ያርቃም ፎቶኮስ ምንድን ነው እንለጥፈባቸዋለን ይህንን ካላረጋችሁልን የሚሉ አንዳንዴ ከወንድ ብቻ ላይሆን ይችላል የሚመጣው፣ ከሴቶችም ሊመጣ ይችላል። አንዳንድ ነገሮችን ለማስፈራራት በተለይ ፖለቲካሊ አንድ አይነት ጎራ የማይደግፉ ከሆነ እንደዚህ አይነት ነገሮች በጣም አሉና በአጠቃላይ ሁሉም አይነት የሶሻል ሚዲያ ወይም ኦንላይን ጀንደር ቤዝድ ቫዮለንስ ኢትዮጵያ ላይ ይታያል ጎልቶ ግን የትኛው በጣም ጎልቶ ወጥቷል የሚለውን ደግሞ ለማወቅ ጥናቶችን ይፈልጋል። አይ ቲንክ ፕላትፎርሞቹን በምናይ ፕላትፎርሞቹን ሳየን ፌስቡክ ቀድሞ ስለመጣ በጣም ብዙ ሰው ስላለ ኢትዮጵያ ውስጥ ፌስቡክ ላይ እናየዋለን ያንን ነገር በጣም ማለት ነው። ግን ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሉም ማለት አደለም። ለምሳሌ አሁን ቲክቶክ በደምብ ኮመንት ሴክሽኖቹን ገብተን የምናይ ከሆነ በጣም ሴቶች ላይ የሚደርሱ ቫይለንሶች በተለይ ስም መስጠትና ህቦች እና ወስድ አስተያየቶች በጣም ተንሰራፍቶ ይታያሉ። እንግዲህ አንቺ በዚህ ዙሪያ በርካታ ጥናቶችን አድርገሻል እና ለጉዳት የተዳረጉ ሴቶች አጋጥመውሻል። ጉዳቶች ውስጥ ምንድን ናቸው? በተለይ ሲናገሩ በጣም በጣም ብዙ ስነ ልቦና ጉዳት ወይም አካላዊ ጉዳት የደረሰባቸዋል። ለምሳሌ ኦንላይን ጀንደር በዝባይነስ ብዙ ጊዜ ደንት ነው ኦንላይን ስፔስ ላይ ብቻ የሚቀር ነገር ስለሚመስለን እንደ ትልቅ ነገርም አናየውም፣ እና ይሄ ኦቨርሉኬትድ የተደረገ ቶፒክ ነው የሚሆነው ወይም ደግሞ ጉዳይ ነው የሚሆነው። ግን እነዚህ ትሬቶች ወይም ደግሞ በተለይ አንዳንድ ጊዜ ማስፈራራቶች ከኦንላይን አልፈው ወደ ገሃዳዊ ዓለም ወይም ደግሞ ወደ እውኑ ዓለም የሚመጣሉ እና እንደዛ በሚሆንበት ጊዜ ትልቅ ስነ ልቦናዊ ጉዳቶችን ያመጣሉ። አንዳንዴም ደግሞ ትልቁ ጉዳት የሚመጣው ምንድነው? ኦንላይን ስፔስን እንደ እንትን ነው የምናየው ኦንላይን ቦታ ብቻ ይመስለናል፣ ግን የተለያዩ ኦፖርቲኒቲዎች የምናገኝበት እና የመጠቀሚያ መንገድም ነው እና ከዛ ኦንላይን ስፔስ እንዲወጡ ያደርጋቸዋል። በተለይ በጣም ትልቅ ስነ ልቦና ጉዳት ሚደርስ ከሆነ ሳይበር ሞቢንግም ከሆነ ማለት ነው። ሌላው ዝም ማስፋያ አድርጎ ይጠቀሙበታል። በተለይ ፖለቲካ ላይ ያሉ ሴቶችን ወይም ጋዜጠኛ የሆኑ ሴቶችን በምናይበት ጊዜ ዝም ለማስባል ነው በተለይ ኦንላይን ስፔስ በደንብ የሚጠቀሙ ከሆነ ዝም ለማስባል ነው የሚጠቀሙበት ነው። ሌሎች አፍሪካ ሀገሮች ላይ እንዲያውም እነ ኬንያ ላይ ኡጋንዳ ላይ በደንብ ታይቶ ነበረ። ሴት ፖለቲከኞችን ከኦንላይን ስፔትስ እንዲጠርፉ ራሱ ለማድረግ ተጠቅሞበት ነበረ። ሌላው ይሄ በደንብ የሚታየው አጀንዳ ማስለወቅ ነው። እሱ በተለይ በጣም አክቲቪዝም ላይ ያሉ ሴቶችን እና የሴቶች መብት የሚሟገቱ ሴቶች ላይ وفي المدارس التي تتمتع بها المدارس التي تتمتع بها المدارس التي تتمتع بها المدارس التي تتمتع بها المدارس التي تتمتع بها المدارس التي تتمتع بها المدارس التي ወደ ቤተክርን የሚሄድበት ጊዜ ሊኖር ይችላል፣ እና ባዴት ሊያረግ ይችላል። ምንም ጋችበቅ መውሰድ ይኖርብናል። እንግዲህ ሴቶች ራሳቸውን በእንደዚህ አይነት ከእንደዚህ አይነት ጥቃቶች ለመከላከል የሚችሉት እንዴት ነው? ምን አይነት መፍትሄዎች አሉ? አንዳንዴ ይህንን ነገር እንዲያውም እኔ አድቫይዝ ለማድረግ ራሱ ይከብደኛል። ምክንያቱም ከሀዙ ዓለም ላይ አንድ ሴት ስትነከር ወይም ደግሞ ጥቃት ሲደርስባ እንዴት ራሷን ትከላከላለች የሚለው ነገር ከባድ ይሆናል። ጥቃት አድራሹ ነው ተጠያቂ ማድረግ አለብን። እንደ ሀገር በጣም ከባድ ነገር እንደ ገሀዱ ዓለም ጥቃት ስለማናየው ህጎች የሉንም፣ ወይም ደግሞ ህጎቻችን ላይ በተለይ ማህበራዊ ድረገጽን ተጠቅመው የሚገጡበሄ ጥቃቶችን ቅንጭብ ብ ደግሞ የተወሰኑ የተወሰኑ ቦታዎች ላይ ያሉት እና እንደ ህግ ራሱ በስነስራት ዶክመንት ተደርጎ እንዳን ፍሬማወርክ የተጠመቀለን ነገር የለም። እሱ ራሱ እንዳት ጋፓ ያዋለው ግን እንደዚያም ቢሆን ጥሩ የሆነ ነገር ምንድን ነው? አንዳንዴ ኦንላይን ትሬድ በሚደርስበት ጊዜ ኦንላይን ነው ብለው አለመካው በጣም የተሻለ ነው የሚሆነው። ስለዚህ ሁሌም ለምሳሌ ማስፈራሪያዎች ከሆኑ የተጻፉ ከሆኑ ስክሪንሾት ማድረግ ግልጽ ከሆነ እና ቪዲዮ ከሆነ እነዚህንም ዶክመንት ማድረግ የተሻለ ነው። ዶክመንት አርጎ ለሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጽ ሚዲያውም ሪፖርት ማድረግ ወይም ማመልከት ከዚም አልፎ ግን ለፖሊስ ማመልከቱም የተሻለ ነው ሆነ ምክንያቱም እነዚህ ጥቃቶች ከደረሱ በኋላ ለምን አላመለከታችሁም? ወደ ገሀዱ ዓለም ከተቀየረ በኋላ ለምን አላመለከታችሁም የሚል ጥያቄ ሊመጣ ይችላል። ስለዚህ ሁሌም ኦንላይንም ቢሆን ህጎችም ባይኖሩም ለፖሊስ ማመልከቱ የተሻለ ይሆናል። አንዳንዴም ደግሞ ለፖሊስ አመልክተው የተሰሙ ሰዎችም ስለሰማን ማለት ነው ጥቃት የሚያደርሱ ሰዎች ኦንላይን ስፔስ ላይ ከኮምፒውተር ጀርባ የተደበቁ ሰዎች ናቸው እና ትክክል አድላችሁ መራፍ በደንብ ጠንካራ የሆነ ሜሴች መራክ አንዳንድ ያስፈርቷቸው ሊያቆሙ ይችላል። ይህን አንዳንድ ሰዎች ላይ ደርሶ ያታየ ነገር ነው። ሌላ እነዚህም ጥቃት ያደረሱ ሰዎችን አንሳይንድ ማድረግ አንሶሎ ማድረግም የተሻለ ይሆናል። ምክንያቱም ማህበራዊ ሚዲያ ላይ የሚደርሱ ጥቃቶች የስነ ልቦና ጫና ወይም የስነ ልቦና ጥቃታቸው ከፍ እያለ ምዜት ስለሆነ እነዚህ ሰዎች አንሳይንድ፣ አንሶሎ እና ብሎክ ማድረግ የተሻለ ይሆናል። ሌላ የሀገሪቱን ሳይበር ሀራስመንት ኮንቴክስት ምንድነው የሚለውንም ማወቅ የተሻለ ነው። ከህግ አንጻር የትኛው ህግ ይደግፈኛል፣ በምን አይነት መንገድ መሄድ ይችላለ የሚለውንም ማወቁ አንዳንድ ሪፖርት በምናረግበት ጊዜ ሊጠቅመን ይችላል። ምናልባት የሶሻል ሚዲያ የማህበራዊ ሚዲያዎችን አጠቃቀም የቴክኒካል የሆኑ የኮምፒውተር የኢንተርኔት አጠቃቀሞችን ማወቅስ ምናልባት ራስን ለመጠበቅ ይረዳል ትያለሽ? በጣም ይረዳል። እንዲያውም አንዳንድ ጊዜያቶች ላይ እነዚህ ትሬኒንጎች በሚሰጥበት ጊዜ ሀከሮች ላይሆኑ ይችላሉ። አካውንት ሀከር ነው ፖስት ሊያደርጉ የሚችሉት ማለት ነው። አንዳንዴ በመቀራረብ ብዛት አብረውን ካሉ ባለቤት ጋርም ሊሆን ይችላል፣ ወይም ደግሞ ከቦይፍሬንድም ጋር ሊሆን ይችላል። ፓስወርድ መቀየር በጣም ኮመን ነው እና በጥል ጊዜ ያንን ፓስወርድ አንቀይረውም ብዙን ጊዜ ነው። እንደዛ ሆኖ አካውንቶቻቸውን የተወሰደባቸው ሰዎች ነበሩ። ስለዚህ ጥሩ የሆነ የዲጂታል ሴኩሪቲ Takvaları binerken ihtiyaçları ekonomal. Mesela ipasoldukça kimin solu solu meyiller, la manim şeyler ne var? Kayda verifikasyon, tekrar test için, ne projesi maske takmalarını, ardından bir ne kadar sevgi aradılar mı? Alıp nasıl bir? Yetersiz bahar ya በተለይ ዲጂታል ሴኪሪቲ ላይ ኦንላይን ሴፍቲ ላይ በደንብ ሴት ያደረገ ነው። ምናልባት እንደማጠቃለያ ከመንግስት ሊሆን ይችላል ወይም ከተለያዩ ተቋማት እነዚህን ጥቃቶች ለማስቆም እና የተሻለ የኢንተርኔት አጠቃቀምን ለማዳበር ምናልባት ከነሱ የሚጠበቅ ነገር ካለ በእሱ እናጠናቅም። ከመንግስት ጀምር፣ አንደኛ የተሻለ ነው ብዬ የማስበው ነገር ምንድነው ህጎቻችን ላይ ጠንካራ የሆነ ህግ ቢኖረን የተሻለ ነው የሚሆነው። ምክንያቱም አንዳንድ ጊዜ አንዳንድ ሴቶች ሄዳው በተለይ ኦንላይን ጀንደር በዝ ባያለን ማስፈራሪያዎች፣ ጠንካራ የሆነ ማስፈራሪያ፣ ለምሳሌ ኦንላይን ላይ በማያውቁት ሰው በተደጋጋሚ ሜሴጅ ተልኮላቸው ከዛ በኋላ ታይመልስ ሲቀሉ አፊዝ ለመደካች የሚል አይነት ማስፈራሪያዎች ደርሶባቸው ራሱ ለማን ሪፖርት ማድረግ እንዳለባቸው አቁምና ለፖሊስ ራሱ ሪፖርት ሲደረግ ራሱ አንዳንድ ጊዜ ፖሊሶች ኦንላይን እኮ ነው በቃ መውጣት ነው የሚል አይነት ነው የሚኖራቸው። ስለዚህ ህጎች ቢኖሩን የተሻለ ነው የሚሆነው። ከህጎቻችንም በላይ ግን ህጎችን መኖራቸው አንዳንዴ ፕሮቴክት ላያደረገን ስለሚችል ህግ አስከባሪ ተቋሞቻችን በተለይ ፖሊሶቹ ትሬኒንግ መስጠቱ እና የግንዛቤ ማስጨበጫ መስጠቱ የተሻለ ይሆናል። ሌላው ሲቪል ሶሳይቲ ኦርጋናይዜሽኖቻችን ዲጂታል አዋርነስ ላይ የግንዛቤ ማስጨበጫዎች ለምሳሌ ዘመቻዎች ሊሆን ይችላል ስልጠናዎችን መስጠት ሊሆን ይችላል፣ የተሻለ ያደርገዋል። ሚዲያዎች ደግሞ እንደ ሚዲያ ግዴታ ይኖርባቸዋል እዚህ ላይ ግንዛቤ በተለይ ለህብ ለህብረተሰብ ግንዛቤ ማስጨበጥ የሚዲያ አንደኛው ስራ ወይም አንደኛው ግዴታ ነው የሚሆነው እና ሚዲያዎቻችንም እዚህ ጉዳይ ላይ በደንብ ሊሰሩበት ይገባል ብያምናል ነው በጣም ነው የማመሰግነው። በተለይ በኢንተርኔት አማካኝነት በሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው፣ ምን አይነት ጉዳት ያስከትላሉ፣ ከነዚህ ጉዳቶች ራስ መጠበቅ የሚቻለው እንዴት ነው በሚሉ ሀሳቦች ላይ የተወያየ ነው። በጣም ነው የማመሰግነው። በሌላ ጊዜ ተመልሰን ደግሞ በዚሁ ሀሳብ ላይ ላይ እንደምንገናኝ ተስፋ አድርጋለሁ። እሺ፣ እኔም በጣም ነው ማመሰግነው። እንግዳችንን ወጣት ሰላማዊን እጅግ አድርገን እናመሰግናለን። ግን ዳር ላይ በሴቶች የሚቋጭ አይደለም። በተለይ ይህንን በኢንተርኔት ላይ የሚደርስ ጥቃትን የሚመለከተው የኮምፒውተር ሕግ ምን ይላል፣ የሴቶች ጉዳይ ሚኒስቴርን የመሳሰሉ ተቋማትስ ሴቶችና ልጃገረዶችን ከዚህ ጥቃት ለመጠበቅ ምን እየሰሩ ነው በሚለው ሀሳብ ዙሪያ ጥቃቱ የደረሰባቸው ሴቶችንም ድምፅ አካተን የምንመለስበት ይሆናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። አሁን ወጣቶች በአስተሳሰብና ሙያ ታንጸው ለስራ ገበያ ብቁ የሚሆኑበትን እድል ስለሚያመቻች አንድ ተቋም ወዳዘጋጀነው ዝግጅት ነው የምናልፈው። ሴፍ ላይት ኢኒሽቲቭና የወጣቶች ስራና ፈጠራ በኢትዮጵያ ሴፍ ላይት ኢኒሽቲቭ ለትርፍ ያልተቋቋመ ድርጅት ሲሆን በተለይ ለአዋቂ ወጣቶች የአስተሳሰብ ና የአመለካከት እድገት ስልጠና፣ ወርክሾፖች እና ሴሚናሮች ይሰጣል። ገጸ ባህሪ በጎ ፈቃደኝነትን፣ ልምምዶችን፣ አማካሪዎችንና ሌሎች ሰብአዊ ተግባራትን ማስቻል ማስቻልና ክህሎት ስራ ፈጣሪነትና ፈጠራን በኢትዮጵያ ማሳደግ ግንባር ቀደም ስራው ነው። የዚህ ተቋም መስራችና ስራ አስፈጻሚ አምባሳደር ስለሺ ሳልስ መሐመድ ይባላሉ። ካንተ ጋር በነበራቸው ቆይታ እንደተናገሩት ደግሞ ድርጅታቸው በሺዎች የሚቆጠሩ ኢትዮጵያውያን ወጣቶችን ለትልቅ ቁም ነገር አብቅተዋል። ከሰላሳ በላይ የሁለተኛ ደረጃ ትምህርት ቤቶችና ከሀያ ስድስት ዩኒቨርሲቲዎች ጋርም አብረው ይሰራሉ። የቀረውን ዝርዝር ደግሞ ከእሳቸው ጋር ካደረጋችሁት ቃለምልልስ እንከታተል። ጤና ይስጥልን አምባሳደር ስለሺ፣ ድርጅታችሁ ራሱ የሚገልጽበት በርካታ መንገዶች ያሉ ይመስላል ወጣትና ሴቶችን ጨምሮ በስራ መስክ ሊሳተፉ የሚችሉ ሰዎችን የስራና የአመራር ብቃት ለማሳደግ ብሎም እድልና ፈጠራዎችን ለማስፋት የሚሰራ መሆኑን ከድረገጻችሁ ላይ ካሰፈራችኋቸው ጽሁፎች መረዳት ይችላሉ። የድርጅታችሁን ምንነት ባጭው እንዴት ገልጽታል? እሺ፣ እጅግ አድርጌ አመሰግናለሁ አቶ ደረጀ። ድርጅታችን በተለያየ ዘርፎች ላይ የተሰማራ ተቋም ቢሆንም ላለፉት አራት አመታት ለተርፍ ቋቋም ነገር ግን ህብረተሰባችንን በስራ ክህሎት በስራ ፈጠራ እንዲሁም በአመራር ዘርፍ በወጣቶች ስብዕና ግንባታ በሴቶች አቅም ግንባታ ላይ እንዲሁም በህብረተሰብ ልማት ላይ አተኩሮ የሚሰራ ተቋም ነው። ድርጅታችን የተመሰረተው ኢትዮጵያ ውስጥ ቢሆንም አሁን ላይ ግን በተለያዩ ቦታዎች ላይ በተለያዩ ሀገራት ጋር አብሮ አጋርነት ፈጥሮ እየተንቀሳቀሰ የሚገኝ ተቋም ነው ማለት ነው። እስከዛሬ ከሰራችኋቸው በርካታ ነገሮች ውስጥ ዋና ዋና ነገሮች ከምትሏቸው ሰው ግለጹልኝ ብል የትኞቹን? የምታደርጉት እንግዲህ ከሰላሳ በላይ ፕሮጀክቶችን ያከናወነ ተቋም ቢሆንም እንደው አደረግን ከምንላቸው ልባችንን ከሚያስደስቱ ሶስት ነገሮች መካከል የመጀመሪያው በየአመቱ የምናካሄደው የሊደርሺፕ ኮንፈረንስ እና ኮምፒቲሽን ወይም ደግሞ የመሪነት ኮንፈረንስ እና ውድድር ብለን የምንጠራው ነው። ይህ ውድድር በየአመቱ የሚካሄድ ከሁለት መቶ በላይ ወጣት አዳጊ መሪዎች የሚሳተፉበት የሀገራችንን ብሎም ደግሞ የዓለምን የተለያዩ ችግሮች በመስጠት የነኛን ችግሮች እንደ ግብአት ተጠቅመው ከዛ በኋላ የመፍትሄ ሀሳብን ወደ መድረክ የሚያመጡበትና የሚከራከሩበት የውድድር አይነት ነው። እሱን ለሁለት ጊዜ አካሂደነዋል። በጣም ስኬታማ ወይም ተርፋማ ነን ብለን እናስባለን። ሁለተኛው ደግሞ ካደረግናቸው ፕሮጀክቶች መካከል ኢምፕሎያቢሊቲ ሬዲነስ እና ኬሪየር ፓስ ትሬኒንግ ብለን የምንጠራው ነው። ይሄ ደግሞ ወጣቶችን ከተመረቁ በኋላ ለስራ አለም ወይም ደግሞ ለገበያ የምናዘጋጅበት እንዲሁም ደግሞ አሁኑ ነው ከዚህ ቆመው እዚህ አሁን ከሚማሩበት ትምህርት ላይ ተነስተው ወደፊት አስር አመት ሀያ አመት ምን አይነት ሙያ ይኖረኛል ብለው ሙያቸውን የሚቃኙበት ኬሪየር ፓስ ትሬኒንጎችን የሰጠንበት አሁን አምስት አካባቢ ዙሮችን አካሂደናል። ስድስተኛም እየቀጠልን ነው። በተለያየ ዩኒቨርሲቲዎች በተለያየ ትምህርት ቤቶች የምናደርገው ነው። ይህም በጣም ስኬታማ ያደረግን ሁለተኛው ፕሮጀክታችን ነው። ሶስተኛው ደግሞ ዩዝ ሀብ እና ዲፍረንት አክቲቪቲስ ብለን በአዲስ አበባ ከተማ የወጣቶች ማዕከል ወጣት መጥቶ የሚማርበት ወጣት መጥቶ እውቀትን የሚገበይበት ከሌሎች ሰዎች ጋር ኔትወርክ የሚያደርግበት ወይም ደግሞ የሚቀራረብበት የሚወያይበትን የወጣት ማዕከል አዲስ አበባ ላይ እንግዲህ ሳምፕሉን ገንብተናል። ወደፊት ደግሞ በትልቁ አሳድገን በተለያዩ ክልል ከተሞች ለማድረግ እናስባለን። ይህም እንደ ማሳያ ስለምንቆጥረው እጅግ ስኬታማ የሆንበት ፕሮጀክት ነው ብለን እነኚህን ሶስት ፕሮጀክቶች እንግዲህ እንገልጻለን። ከሰላሳ በላይ ከሚደርሱ ትምህርት ቤቶች ጋር እንደምትሰሩ አንድ ቦታ ላይ ገልጻቸዋል። እስኪ ስለ እሱ ንገሩኝ። ምንድን የምታደርጉት? እንግዲህ ይሄ ሰላሳ በላይ ትምህርት ቤቶች ብቻ ሳይሆን ከሀያ ስድስትም በላይ የሆኑ ዩኒቨርሲቲዎች ጋር ለመስራት በቅርበት ለመስራት እድሉን አግኝተናል። እኚህ ሰላሳ ትምህርት ቤቶች ሀይ ስኩል ናቸው። በተለይ ከዘጠነኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ያሉ የግልም ሆነ የመንግስት ትምህርት ቤቶች ጋር በመቀራረብ እዛ ኤክስትራ ካሪኩለም አክቲቪቲ የሚባል ወይም ደግሞ ከዋናው ትምህርታቸው ባሻገር በህይወታቸው የሚጠቅማቸውን ተጨማሪ ረቂቅ ክህሎቶችን የሚገበዩበት መንገድ ለመፍጠር ነው። ስለዚህ በትምህርት ቤት ውስጥ ያሉ ክበባቶችን በማደራጀት ክበባት የሌላቸውን ደግሞ ቴክኒካል ሰፖርት ወይም ደግሞ ቴክኒካዊ ድጋፍ በማድረግ ክለቦችን እንዲያቋቁሙ ወጣቶች ደግሞ እዛ ውስጥ ወይም ደግሞ ተማሪዎች እዛ ውስጥ ገብተው እንዲሳተፉ ከዛም ደግሞ ከትምህርት ቅጥር ግቢያቸው ውጪ ሌላም ዓለምን በደንብ የሚጋለጡበት ወይም ኤክስፖዥር የሚያገኙ ደግሞ መንገድ እየፈጠርን ከሌሎች ትምህርት ቤቶች ጋር ደግሞ በማቀናጀት የልምድ ልውጥ የሚያደርጉበትን እንዲሁም ደግሞ ወደኛ ማዕከል መጥተው የተለያዩ ትምህርቶችን ወይም ደግሞ የሕይወት ክህሎቶችን የሚገበዩበትን መንገድ ለመፍጠር እንግዲህ ሰላሳ ትምህርት ቤቶችን በኤምኦዩ ደረጃ ተፈራርመን አብረን በመስራት እንገኛለን ማለት ነው። ይሄ ትልቅ ስኬት ነው። ምክንያቱም ትምህርት ገበታቸው ላይ ብቻ ከሆኑ ሌሎች ስኪሎችን ወይም ደግሞ ክህሎቶችን ማዳበር አይችሉም። ስለዚህ ወደ እኛ ሲመጡ ደረቅ ክህሎት የሚባሉትን ሃርድ ስኪል፣ ሶፍት ስኪል የሚባሉ ወይም ረቂቅ ክህሎቶችን እንዲሁም ሌሎች የተግባቦት ክህሎት ሊሆን ይችላል፣ የህይወት ክህሎት ሊሆን ይችላል። የተለያዩ ክህሎቶችን የሚያገኙበትን ተማሪዎች መንገድ የሚፈጥርልን አካሄድ ነው። በዚህም ስኬታማ ነን ብለን እናስባለን። በስራችሁ ሂደት ከተመለ የሚመለከታቸዋቸው ችግሮች በተለይም የስራና የአመራር ብቃትን በሚመለከት በተለይ ራስን ለስራ ዝግጁ በማድረግም ሆነ የስራ ፈጣሪዎች እና ሰራተኞችን ፍላጎት መጣጣም እና መገጣጠም አስመልክቶ የተመለከታችኋቸው ችግሮች ምንድን ናቸው? ይሄ ወሳኝ ነገር ነው። በነገር ላይ ምክንያቱም አጠቃላይ እንግዲህ ባደረግነው ጥናትና ምርምር በኢትዮጵያ ላይ እየተንሰራፋ የመጣው ይሄ ስልጣንን ያለ አግባብ መጠቀም፣ በጣም ብዙዎችን መጉዳት፣ የህዝብና የሀገርን ሀብ መመንዘብ ሁሉ የመጣው ከሁለት ዋና ዋና መሰረታዊ ችግሮች ነው ብለን እናስባለን። የመጀመሪያው የአመራር ችግር ይሄ የአመራር ችግር ማለት እንደው በአንድ ስልጣን ላይ የመቀመጥ ጉዳይ ሳይሆን የመሪነትን ስብዕና ከታች ጀምሮ ሳይለማመድ የመጣ ማንነት ማለት ነው። ስለዚህ እኛ ከታች ጀምሮ እንደምታውቀው የኢትዮጵያ ህዝብ አርባ ሁለት ፐርሰንቱ ከአስራ አራት ዓመት በታች ነው። ስለዚህ ይህንን ዴሞግራፊ ይህንን የህዝብ ቁጥር በደንብ አድርገን ብናሳድገው በደንብ መስመር ብናስይዘው ብንገራው ብንመራው ወይም ደግሞ ይህንን የመሪነት አመለካከትና ስብዕና ውስጡ ብንተክልበት፣ ባደገ ወቅት ለስራ የተዘጋጀ ሰውን ለማገልገል ዝቅ ብሎ የተመቸ እንዲሁም ደግሞ እውቀቱን ወደ ምርት መቀየርና ለሀገር ብዙ ሀብትን ማምጣት የሚችልን አዲስ ትውልድ መፍጠር እንችላለን ብለን ስላመንን፣ ያንን ትውልድ ለማዘጋጀት በሁለት ክንፍ ብንሰራው የተሻለ ውጤት እናመጣለን። አንደኛው በስብዕ ናቸው በመሪነት ስብዕ ናቸው በደንብ አድርገን ስልጠናዎችን በመስጠት በመኮትኮት ሜንቶር በማድረግ ወይም ደግሞ ምክሮችን በመስጠት ማገዝ፣ ሁለተኛው ደግሞ ይህንኑ ትውልድ ለስራ ዓለም ማዘጋጀት። ምክንያቱም የአርባ ቀን እድሌ ብሎ የሚልን አስተሳሰብ ሰብረን አይ አርባ ቀን ስንፍና ነው ያለብኝ። ስለዚህ ይህንን ስንፍና ልስ ልስራ ወጥች ስራ አላቅ ብሎ እንዲያስብ ማስቻል አንደኛው እሱ ነው። ሁለተኛው ደግሞ አካባቢውና እጁ ላይ ያለውን አቅምና ሀብት መመልከት እንዲችል ማስቻል። ለምን ስገትን ያስቆምልናል በቃ እዚህ ሀገር እድል የለም ብሎ የሚለውን ጭልም ያለ አመለካከት ነቅሎ በማውጣት እጁ ላይ ያለውን ነገር ወደ ምርት መቀየር እንዲችል እድልን ይሰጠዋል ማለት ነው። ሌላው ደግሞ ዳተኝነት አስተሳሰብን ከአይምሯቸው መስበር አንዳንድ ጊዜ ይችሉታል፣ ግን አይሰጡም፣ ይለግማሉ። ይህ የሆነው ምክንያቱም እኔ በቂ የሆነ ነገር ሳይሰጠኝ መልሼ አልሰጥም ከሚል ሰንካላ የሆነ አስተሳሰብ ነው። ይህንን ሰንካላ አስተሳሰብ መቅረፍ ይቻል። ስለዚህ ሲሾም ያልበላ ሲሻሪ ቆጫል የሚለውን አመለካከት እንግዲህ ከዘር ማንዘር እየተወራረደ የመጣውን ንግግር ሰብሮ ሲሾም ያልሰራ ሲወርድ ይቆጫል የሚልን አመለካከት እንዲጨብጥ ያስችልልናል ማለት ነው። በደንብ አድርገን ከሰራ መሪ ስራ ፈጣሪ መሆን ይችላል፣ ስራ ፈጣሪ መሪ መሆን ይችላል የሚል አዲስ አይነት ፍልስፍና ነው እንግዲህ ወደ ኢትዮጵያ ለማምጣት እየሞከርን ያለ ነው። በቁጥር ሲገለጽ ለምሳሌ እየሰራችኋቸው ያሏቸውን ነገሮች፣ ምን ያህል ሰራተኞች፣ ምን ያህል ወጣቶችን ነው ስራ ማስያዝ ወይም በአንድም ሆነ በሌላ መንገድ ምን ያህል ተማሪዎችን ነው መርዳት የቻላችሁት? ምን ያህል ሴቶች ጋር ነው፣ ምን ያህል ሰዎችን ነው መድረስ የቻላችሁት? እንግዲህ የእኛን ትምህርቶች በመማር ረገድ ወይም ደግሞ ስልጠናዎቻችንን በመውሰድ ላይ በተለያየ መንገድ ከመቶ ሺህ በላይ ወጣቶችን እስካሁን ድረስ በዚህ በጥቂት ዓመታት ውስጥ መድረስ ችለናል። ሁለተኛው ደግሞ ፕራክቲካል የሆነ ወይም ደግሞ ይሄ በተግባር የሚገለጥ ወይም ደግሞ ይሄ በቁጥር የሚገለጥ ተጽዕኖን በማምጣት ደረጃ ያለፈውን የኢትዮጵያን ክረምት አንስቼ ልንገር። ባለፈው የኢትዮጵያ ክረምት ሶስት መቶ የሚሆኑ ወጣቶችን በስራ ፈጠራ ምንም ስራ ያልነበራቸው ምንም ክህሎት ያልነበራቸው ሶስት መቶ ወጣቶችን በማምጣት በእንጨት ስራ በፊኒሺንግ ወርክ ወይም ደግሞ የግንባታ ላይ ማጠናቀቂያ ላይ ያለውን ስራ እንዲሁም ደግሞ በኢንቴሪየር ዲዛይን ወይም ደግሞ በውስጥ የቤት ዲዛይን ውስጥ አስተምረን የስራ ባህልን ሰዓት ማክበርን በጥሩ ሁኔታ በልህቀት መጨረስን እንደገና ደግሞ ለገበያ እንዲመቹ በማድረግ ከዛን ደግሞ ስራ ገበታቸው ላይ ውጤታማነትን በማስተማር ሶስት መቶ ወጣቶችን በአሁን ባለፈው ክረምት ማለት ነው ከአስር ሺህ ብር ደመወዝ እስከ አስራ ስምንት ሺህ ደመወዝ አሁን ተቀጥረው እንግዲህ ስራ ላይ ይገኛሉ። ይህ ማለት እንግዲህ ሶስት መቶ ወጣትን ምንም ያልነበረ የአስር ሺህ ብር የአስራ ስምንት ሺህ ብር ደመወዝተኛ ማድረግ ቀላል አይደለም። ይህ ብቻ አይደለም። በዚህ በአምስቱ ዙር የሙያ ቅኝት የኬሪየር ፓስ ብለን በምንጠራው ደግሞ ትምህርት እንግዲህ በጣም ከአንድ ሺህ በላይ ተማሪዎችን መድረስ ችለናል ማለት ነው። ይሄ ማለት ዝም ብሎ አስተምሮ ማስወጣት ሳይሆን እለት እለት በደንብ በማገዝ ከነበሩበት የአስተሳሰብ የኑሮ ድህነት አውጥተን መልካም ስብዕና እንዲኖራቸው በማስቻል ማለት ይህ ትልቅ ቁጥር ይመስለኛል። ከዛ ደግሞ በትምህርት ቤቶቻችን በኩል እነ ቅድም የጠቀስኳቸው ሰላሳ ትምህርት ቤቶች፣ ሀያ ስድስት ዩኒቨርሲቲዎች በሶሻል ሚዲያዎች በማህበራዊ ድረ ገጽ ትስስራዎቻችን እንዲሁም ደግሞ በሚዲያ ተቋማት እንደዚህ አሁን በመገናኘት በምናደርገው ደግሞ እጅግ ብዙ ወ ወጣቶችን መድረስ ችለናል ማለት ነው። ይሄ ትልቅ ስኬት ነው ብለን እናስባለን። ከዛ ውስጥ ደግሞ የራሳቸውን ቢዝነስ የጀመሩ ወደ ሀያ የሚጠቁ ወጣቶች ይሄ ማለት እነሱ ደግሞ ተምረው አውቀው ወደ ስራ ገብተው አዲስ ስራ ፈጥረው ሌሎችን መቀጠር ችለው ተጽዕኖን ማስቀጠል የቻሉ ማለት ነው። እነ በጣም ትልቅ ሰክሰስ ነው ወይም ደግሞ ስኬት ነው ብለንም እናስባለን። በጣም አመሰግናለሁ አምባሳደር ስለሺ ከኛ ጋር ስለነበሩት ቆይታ። እኔም በጣም እጅግ አድርጌ አመሰግናለሁ ስለጠራችሁኝ እና ሴ ፍላይትን በሚገባ መልኩ እንዳካፍል እድሉ ስለተሰጠኝ አመሰግናለሁ። በጣም አመሰግናለሁ። የጀመሯቸው ውጥኖች እንዲሳካሉት እመኛለሁኝ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊንን። ወደ ተከታዩ መሰናዶ ደግሞ እንለፍ። ከተከታዩ ዝግጅታችን በፊት ግንደሬ አንድ ሙዚቃ ማጫወት ያለብን አይመስልህም? አሁንም ቆየት ካሉ ዜማዎች መካከል አንዱ የሆነውን የባህታ ገብረ ህይወት ስቃይ ዝካሉ የተሰኘውን ዜማ መጋበዝ እንችላለን። የዛሬ ምርጫዎቻችን እንግዲህ ፈረንጆቹ ኦልዲስ በት ጉዲስ እንደሚሉት ነው። ልክንን ወይም ሲቆይ እያማረ እየጣፈጠ እንደሚሄድ ቆየት ያሉ ሙዚቃዎችንም ልዩ ውበት የሚያሳዩ ምልክቶች ናቸው። ልክ ነው አድማጮች፣ እንግዲህ ቆየት ባለው የባህታ ገብረ ሕይወት ዜማ አረፍ ብለን እንመለሳለን። سقاي سكاليو سقاي سكاليو سقاي سكاليو خلقي ليه نايف غرز زي كاليو زي عليو زي زير في غرزة مجروسة حداد في غرزة مجروسة ليه (في الخز مسلول ويديو ويز مسلو, مسلو حاسي (السيارة) كي يرغوان كي ترقبو (السيارة) كي يستوعبو (السيارة) إنه نايفر ريس غاي في سني چنه زيكا ليو زكا زكا ليو خلقي نايف الرزق زيك زي كاليو سيرنا وانت زاي راحناي في وعي خن بزاهي في قتري أبن با أمري <applause> كم نفاس نفاس برخا كم تزي في الله فغرغ حزك نوحي اليو دير صغاي زكاليو صغاي زكاليو صغاي زكاليو خلقي ري نايف غري زي كاليو زي دلونة زي رخاي صغاي زكال كا نايف غري صغاي كل بردي كان محراب في قبعه مقاس فقري فقري بالهزبي زي اقوى نفخه معي كحس كارلوزي سبتلدي حياه معي فقري سيقول سيقول سيقول ስቃይ ዝከኣል እዩ ሁልጊዜ ናይ ፍቅሬ ስቃይ ግን ዘይከኣል እዩ እያለ ነበር የተጫወተው። እውነት ነው፣ በፍቅር ምክንያት የሚደርስ ስቃይ አይጣል ነው። ደሬ በደንብ ኣጥን ፈሸዋል ግጥሙን እሱን የደረሰበት ያውቀዋል። እንግዲህ የሁድ መሰናዷችን ይቀጥላል። ተከታዩ ዝግጅታችን ደግሞ ወጣቶችንና ሱስን ይመለከታል። ተከታዩ እንግዳችን በኮሎምበስ ኦሃዮ ነዋሪ የሆኑት ትውልደ ኢትዮጵያ አሜሪካዊ ዳንኤል ማሞ ናቸው። ራሳቸው በአንድ ወቅት የገቡበት የአደንዛጅ እጽ ሱስ በሳቸውና በቤተሰቦቻቸው ላይ ከፍተኛ ጉዳት ማድረሱን ይናገራሉ። በሳቸው የደረሰው ደግሞ በሌሎች እንዳይደርስ ትምህርት እንዲሆንም በማሰብ ታዲያ ከካዛንችስ እስከ ኦሃዮ የሚል መጽሐፍ ጽፈው አሳትመዋል። ደሬ፣ ትምህርታቸውም ከዚሁ ጋር የተያያዘ ነው አይደል? ልክ ነው ሊሊ። አቶ ዳንኤል በኦሃዮ ዩኒቨርሲቲ በሰብአዊ አገልግሎትና ሰብስተንስ አቢውዝ ወይም አደገኛ እጾችን አላግባብ ስለመጠቀም ትምህርታቸውን ተከታትለው አሁን በሙያቸው በሱስ የተጠመዱ ሌሎች ሰዎችን እየረዱ መሆኑን ነግረውኛል። ስለዚህ በቀጥታ አንተና አቶ ዳንኤል በሱስ ዙሪያ ወዳደረጋችሁት ቆይታ እንለፍ። ጥናሽጥለን አቶ ዳንኤል ማሞ በቅድሚያ ከስደት ታሪኮ ጋር በተያያዘ ከአዋሬ እስከ ኦሃዮ የሚል መጽሐፍ ጽፈዋል። ስለ መጽሐፉ ይዘት ባጭሩ ሊነግሩኝ ይችላሉ? አመሰግናለሁ ደረጀ። አዎ አዋሬ እንግዲህ መነሻው የትውልድ ሰፈሬ ነው። ኦሃዮ ደግሞ አሁን ለሰላሳ ዓመት የኖርኩበት ነው። ከአዋሬ እስከ ኦሃዮ ድረስ የደረስኩበትን መጽሐፍ ዋናው ርስቱ ወድቆ መነሳትን ዓላማ ይዞ መነሳት ስትነሳ እዛ ላይ ደግሞ አዲግሽን በሽታ እንጂ ወንጀል አለመሆኑን እነዚህን የሚገልጽ መጽሐፍ ከራስ ጋር መወዳደርና ለዓላማ ይዘህ መነሳት ውጤትን ታገኝበታለ፣ ያንን የሚገልጽ መጽሐፍ ነው። አዲግሽን ሲሉ ምን ማለት? ሱስ ማለት ነው። ምን አይነት ሱስ ማለት ነው? የሱስ እጾች እንግዲህ ሱስ ሲባል በአጠቃላይ እኛ በሀገራችን ውስጥ የምናውቀው የመጠጥና የሲጋራ የቁማርን ነው ነገር ግን ሱስ ብዙ አይነት ሱስ አለ። መጠጥ አለ፣ ድራግ አለ፣ አልኮል አለ፣ ላይንግ አለ፣ ውሸት አለ፣ የተለያዩ ሱሶች አሉ። እኛ ግን እንደ ሱስ የማንቆጥረው አይነቶች አሉ። እነሱን በዝርዝር የሚገልጽ እና ከነዚህ ውስጥ ደግሞ እንዴት አድርገህ እንደምትገላገለው እሱን ለመወጣት የሚያስችልህ ምንድን ነው? ማመን ብቻ ነው። እኔ ይሄን ብለህ ክሎር አክሴፕታንስ፣ አድሚት ማድረግ ማመን፣ መቀበል እነዚህን የመሰሉትን ነገር ካደረግ መድኃኒት ይገኝላል። ይህንን የሚገልጽ መጽሐፍ ዩናይትድ ስቴትስ ሲመጡ ወደዚህ አስራ ስምንተኛ የስደት አገሬ ነው ብለዋል። ምን ማለቱ እንደሆነ ሊያስረዱኝ ይችላሉ? አስራ ስምንተኛ ሀገር ማለት እንግዲህ እኔ በሀያ አራት አመቴ የሁለተኛ ዙር የብሔራዊ ውትድርናን ሸሽቼ የወጣው በሱዳን በኩል ነው የወጣሁት። ከዛ በኋላ እንግዲህ በፎርጅን ፓስፖርት እኔ ሰባት የአውሮፓ ሀገሮችን፣ አንድ አምስት የአፍሪካ ሀገር፣ አንድ አራት የአረብ ሀገሮችን በአጠቃላይ አስራ ስምንተኛ ሀገሬ አሜሪካ ማረፊያ የሆንኩት መጨረሻ ግን ላይ በሙሉ በዲፖርቴሽን ተመልሼ ዞሬ ተመልሼ ሱዳን ሀገር ታስሬ ከሱዳን ውስጥ ወጥቼ እንደገና በህጋ መንገድ ወደ አሜሪካ መጥቻለሁ። ይሄ ሁሉ የሆነበት ምክንያት ለምን ምን ለማግኘት ይህን ሁሉ ያጠቃልላል መጽሐፍ ውስጡ ነው። በነገሩን ህይወት ውስጥ አልፈው ከመጡ በኋላ ትምህርት ቤት ገብተው ሂዩማን ሰርቪስ እና ሰብስታንስ አቢዩዝ ማጥናቱን የህይወት ታሪኮ ይገልጻል። ሂዩማን ሰርቪስ እና ሰብስታንስ አቢዩዝ ምን እንደሆነ ያብራሩልናል። አሁን የሚሰሩትም በዚያው መስክ ነው። እንዲያውም በመስኩ የራስን ስራ በማቋቋም አዲስ የጀመሩትም ስራ በዚሁ ዘርፍ ነው። የህይወቶን መስመር በዚህ መንገድ ያደረጉበት ምክንያት ምንድን ነው? የህይወቴን መስመር በዚህ ያደረግኩት እንግዲህ ትምህርት ቤት ገብተህ ከምታገኘው እውቀት መጽሐፍ አንግተህ አንብበህ ከምታገኘው እውቀት ተጨማሪ አስተዋጽኦ ይሆናሉ እንጂ በህይወትህ የምታገኘው እውቀት ነው የሚበልጠው። ኑሮ ነው የሚያስተምረን እውቀት የሚበልጠው እና በዚህ በህይወት ኑሮ ውስጥ በተለይ ወደ ኦሃዮ ከመጣሁኝ በኋላ በፕሮሞሽን ሰባት አመት ሰርቻለሁ። በቢዝነስ ላይ አስራ ሰባት አመት ሰርቻለሁ። ያተረፍኩት አካባቢ ህን የምትመስለው በዛ አካባቢ ውስጥ ይሄንን አዲክሽን ውስጥ መግባት ከመጠጥ ባለፈም በቁማር ደረጃም በህይወት ዘመኔ ውስጥ ያለፍኩበት ደረጃና ራሴን የጎዳኝ ቤተሰቦቼን የረበሸ መጥፎ ሀቢት ውስጥ ገብቼ ከዛ ለመላቀቅ እና እንግዲህ ስነ ልቦና የሚባል ነገር አለ። የአይምሮ መወቀስ ከማንም እውቀሰት በላይ ነውና ያ አይነትን ስለደረሰብኝ ይሄንን ትምህርት ተምሬ ፔይባክ መልሶ ለመክፈል ሌላውን ትውልድ ለማዳን በዚህ አላማ ይዤ ሰነስቼ ትምህርት ቤት ገባሁ። እሱንም ኮምፕሊት ካደረግኩኝ በኋላ አሁንም የሰራ ያለሁት በዚህ በራ ይባል አዲግሽን ተጠቅተው ሰዎች ቤታቸውን ተለወጥተው ሆምለስ ሆነው እስር ቤት ይገባሉ። ከእስር ቤቱ የሚወጡ ሲወጡ መግቢያ የላቸውም። ይሄ ፕሮግራም በትልቁ የሚደገፍ ፕሮግራም ሆኖ ለእኔም ፓሽኔት ሆኜ እዛ ውስጥ ኢንቮልቭ ሆኜ የምሰራው የፔይባክ መልሶ የመክፈል ያጠፋሁትን የመካስ ያክል ሕሊና እረፍት ስለሚሰጠኝ ስለሰጠኝም ያንን ስራ በፍቅር እየወደድኩት በመስራት ላይ ይገኛለሁኝ። ይሄንን እየሰራው እያለሁ ምንም ልበካ አልቻልኩኝም ማለት ነው። ስለዚህ በኮሚኒቲዎችን ውስጥም ይሄ ነገር መሰራት እንዳለበት ወደፊትም ይሄ ነገር መቀጠል እንዳለበት በማመን አሁን ኮሚቴናችን ኮሚቴዎችንም የዚህን አይነት አሁን ለቤተሰቦቻችንም በእኛንትን ውስጥም የልጆቻችን ቢሄቪየር ጸባያቸው መቀየሩን አለመቀየሩን ይህንን በማጥናት ምን አይነት እርምጃ መውሰድ እንደሚችሉ አዌርነስን ለመስጠት ተዘጋጅቻለሁ። በዚህም ላይ ደግሞ ሌላ የዚሁ አይነት ተጠቂዎቹን ፓርሻል ሃውሲንግ አለ። እዛ ከእስር ቤት ሲወጡ አንገር ይዘው ይወጣሉ። ምን አንገር ማናጅመንት እየተሰጣቸው ህብረተሰቡ ጋር ከመቀላቀላቸው በፊት ህብረተሰቡ ምን እንደሚመስል አስር አመት አስሮ የወጣ ሰው ለአገሩ አዲስ አዲስ ነው። ሲመጣ ለህብረተሰቡ አዲስ ነው። ብዙ ነገር ለውጥ አለ። እነሱን ትምህርት በመስጠት ካውንስሊንግ፣ ሰው የደረሰበት ደረጃ እኩል እስከሚሆኑ ድረስ ትምህርት በመስጠት በማቆየት ከዛ በኋላ ሶቨር ሊቪንግ እንመለካቸዋለን። ሶቨር ሊቪንግ ከእሱ ከሁሉ ከወጡ በኋላ ራሳቸውን ችለው የሚቆሙበት ቤት ማለት ነው። እዛ ቤት ላይ ስራ መሰራት ይፈልጋል እሱ። ይሄም ሆኖ የሚገርምህ ነገር ብቻ አዲሽን መጥፎ በሽታ መሆኑን ህመም መሆኑ ህመም መሆኑን የምታውቀው ይሄም ሆኖ ኦቨርላፕ ስሬቱ በጣም በጣም በጣም ሀይ ነው። እና ይሄንን አዌርነስን ለማስተማር ነው እና ፔይባክ መልሶ ለመክፈል ነው የገባሁበት። በዚህ ረገድ የአገኟቸው የተመለከቷቸው ኢትዮጵያውያን ማህበረሰብ አባላት አሉ። አሁን ይሄ አራተኛ አመት በመስራት ላይ ያለው እኛ ሰው ህብረተሰብ ድብቅ ነው፣ ድብቅ ነው። አሁን ኤንዛይቲ የሚባለው ነገር ጭንቀት ማለት ነው፣ በሁላችንም ላይ ያለ ነገር ግን ጭንቀት አለ ብሎ መድኃኒት የሚወስድ አንድም የኛ ህብረተሰብ የለ። ሁለተኛ አልጠጣም ይልሃል፣ ግን ሲጠጣ ነው የሚያድረው። ሶስተኛ አላጨስም ይልሃል፣ ሲጨስ ነው የሚያድረው። ሰው ሲሄዱ ብሎ የሚያጥረው የሌኮ ማጭ ሰው ትንሽ ነው ያል የትንሽ ሀቢት የለም የትንሽ ነገር የለም። ግልጽነት ይፈልጋል ለመዳል በዛ በሰራሁበት ሰዓት ውስጥ አንድ ኢትዮጵያዊ አግኝቻለሁ። አድሚት አድርጎ ይመጣ እሱም በፎስተር ፋሚሊ ያደገ የዘጠና ቀን ልጅ እያለ ሶስት ወንድሞቹ ጋር አንድ እህት ና ሁለት ወንድሞቹ ጋር አዳብ ተደርጎ መጥቶ እዚህ ያደገ ልጅ ነው፣ እና አማርኛም አይናገርም ስለ ባህሉ ምንም ያውቀው ነገር የለም። ምንም ነገር አቀም ያው አሜሪካዊ ነው። እና እሱን አግኝቻለሁ ነው እንጂ የእኛዎቹ እንግዲህ ከራስ ጋር ነው መጣላት ነው ራስ ጋር መታገል ነው። የሚያምንል የለም ካመነ ግን ይድናል። አምኖ የመጣ ሰው የለም። ስለዚህ እንግዲህ ከዚህ ስራ ጸባየው ጋር በተያያዘ ከሚመለከቷቸው የአደገኛ እጾችን በሚመለከት ለኢትዮጵያ ወጣቶች እዚህም ሆነ ኢትዮጵያ ውስጥ ለሚገኙት ምን የሚለግሱት ምክር ይኖራል? ለእኛ ህብረተሰብ መለገስ የሚችለው ምክር ምንድን ነው? ቤተሰቦችም ፖዘቲቭ ቲንኪንግ በልጆቻቸው ላይ ጥሩ አይነት አመለካከት፣ ይሄ ነገር ወንጀል እንዳልሆነ መረዳት አለባቸው። ይሄ ነገር በሽታ ነው። በሽታ ለመሆኑ ለመማር ፈቃደኛ መሆናቸውን እና ፖዘቲቭ ቲንክ ካደረጉላቸው ልጆቻቸው ውስጥ ወይንም ደግሞ የባህሪ ለውጥ ካዩባቸው ይሄንን ለሚመለከተው ኮሚኒቲ በሰጥቶ እዚህ ሀገር ላይ እንደሆነ ያን ሀገር አሜሪካ፣ ኢትዮጵያ ውስጥ ያለውን አላውቅም። መቼም ብዙ ረዥም ጊዜ ነው እንደ አስራ ስድስት ዓመት ይሆንኛል አሁን ከሄድኩኝ። ግን እዛ ያለው በእርግጠኝነት እንደተስፋፋ እንደሚመጣ አነባለሁ አያለሁኝ። እዚህ ያለው ግን ቤተሰቦቻቸው በሞላ አዌርስ መሆን ይችላሉ። ይሄው ምንድነው የልጆቻቸው ካራክተር መቀየሩን የምታየው ምንድነው? ገብተው ቤታቸው ውስጥ ለብቻቸው መቀመጥ ይፈልጋሉ ቤታቸው ዘግተው ይከፍሉ ሩማቸው ውስጥ ከፍለው ይቀመጣሉ የመነጫ ነጭ ጸባይ ታይባቸዋል በተወሰነ ሰዓት በተወሰነ ሰዓት ከቤት ጥለው የሚወጡበት ሰዓት አለ እንዲህ አይነት ነገሮች የባህሪ ለውጥ ሲታይባቸው ጥርጣሬ ውስጥ በማስገባት በኮሚኒቲም ሆነ እርዳታ በማግኘት እነሱ ራሳቸው ልጆቻቸውን በጥሩ መንግ መንፈስ ይሄ በሽታ እንዳልሆነ ከዚህ መላቀቅ እንደሚቻል ይሄ በሽታ እንጂ እንትን እንዳልሆነ የመጥፎ ባህሪ መገለጫ አድርገውታል እኛ ሀገር ላይ ያለ ሰው የመጥፎ ባህሪ መገለጫ አይደለም፣ አይደለም የመረጥከው መንገድ ነው ስህተቱ፣ እንጂ የጥሩ መንገድ አለ፣ መጥፎ መንገድ አለ። የመጥፎ መንገዱን መከተላቸው ነው ስህተቱ፣ እንጂ ነገር እየሆን ቴስት ማድረጋቸው አይደለም፣ ወይንም ደግሞ በዛ ሊክ መያዛቸው አይደለም። ከዛ ውስጥ መውጣት ይቻላል። መንገዱ የተሳሳተ መሆኑን ብቻ ማስረዳትና መግለጽ፣ ይሄ ደግሞ ኮቺንግ ያስፈልጋል። እና እንደዚህ አይነት አድርጎ የሚያሰራ ስለዚህ እንግዲህ አሁን እርሶ እንደሚሉት ከሆነ ብዙዎቹ ኢትዮጵያውያን በተለይ ከአደንዛዥ እጽ ጋር የተያያዘ ችግር ያለባቸው ወይም ከሱስ ጋር የተያዘ ችግር ያለባቸው ወጣቶች መሆኑ የህብረተሰብ ክፍል አባላት ወደ ህክምና እርዳታ ለማግኘት አይመጡም ነው። እንግዲህ ከዚህ ስራ ጸባዩ ጋር በተያያዘ ከሚመለከቷቸው የአደገኛ እጾችን በሚመለከት ለኢትዮጵያ ወጣቶች እዚህም ሆነ ኢትዮጵያ ውስጥ ለሚገኙት ምን የሚለግሱት ምክር ይኖራል? ምክር ይኖራል? ለኢትዮጵያውያኖች የማነው፣ ለእኛ ህብረተሰብ መለገስ የሚችለው ምክር ምንድን ነው? ቤተሰቦችም ፖዘቲቭ ቲንኪንግ በልጆቻቸው ላይ ጥሩ አይነት አመለካከት፣ ይሄ ነገር ወንጀል እንዳልሆነ መረዳት አለባቸው። ይሄ ነገር በሽታ ነው። በሽታ ለመሆኑ ዊሊንግነስ ቱ ለርን ለመማር ፈቃደኛ መሆናቸውን ለመማር ፈቃደኛ ከመሆን እና ፖዘቲቭ ቲንክ ካደረጉላቸው ልጆቻቸው ወይንም ደግሞ የባህሪ ለውጥ ካዩባቸው ይሄንን ለሚመለከተው ኮሚኒቲ በሰጥቶ እዚህ ሀገር ላይ እንደሆነ ያን ሀገር የአሜሪካ ኢትዮጵያ ውስጥ ያለውን አላውቅ። መቸም ብዙ ረዥም ጊዜ ነው እንደ አስራ ስድስት ዓመት ይሆነኛል አሁን ከሄድኩኝ፣ ግን እዛ ያለው በእርግጠኝነት እንደተስፋፋ እንደሚመጣ አነባለሁ አያለሁኝ። እዚህ ያለው ግን ቤተሰቦቻችን በሞላ አዌርስ መሆን ይችላሉ። ይሄው ምንድነው የልጆቻቸው ካራክተር መቀየሩ ነው። የምታየው ምንድን ነው? ገብተው ቤታቸው ውስጥ ለብቻቸው መቀመጥ ይፈልጋሉ። ቤታቸው ዘግተው ክፍል ውስጥ ከፍለው ይቀመጣሉ። የመነጫ ነጭ ጸባይ ታይባቸዋል። በተወሰነ ሰዓት በተወሰነ ሰዓት ከቤት ጥለው የሚወጡበት ሰዓት አለ። እንዲህ አይነት ነገሮች የባህሪ ለውጥ ሲታይባቸው ያው ጥርጣሬ ውስጥ በማስገባት በኮሚኒቲም ሆነ እርዳታ በማግኘት እነሱ እራሳቸው ልጆቻቸውን በጥሩ መንገድ መንፈስ ይሄ በሽታ እንዳልሆነ ከዚህ መላቀቅ እንደሚቻል ይሄ በሽታ እንጂ እንትን እንዳልሆነ ም ሰሪ በሽታ እንጂ የመጥፎ ባህሪ መገለጫ አድርገውታል። እኛ ሀገር ላይ ያለ ሰው የመጥፎ ባህሪ መገለጫ አይደለም አይደለም። የመረጥከው መንገድ ነው ስህተቱ እንጂ የጥሩ መንገድ አለ፣ መጥፎ መንገድ አለ። የመጥፎ መንገዱን መከተላቸው ነው ስህተቱ እንጂ ነገር እየሆኑ ቴስት ማድረጋቸው አይደለም፣ ወይንም ደግሞ በዛ አዲግሽን መያዛቸው አይደለም። ከዛ ውስጥ መውጣት ይቻላል። መንገዱ የተሳሳተ መሆኑን ብቻ ማስረዳትና መግለጽ፣ ይሄ ደግሞ ኮቺንግ ያስፈልጋል። እና እንደዚህ አይነት አድርጎ የሚያሰራ በአገር ውስጥ ደግሞ ያው በእርግጠኝነት የኢኮኖሚውን ሁኔታ ሊሆን ይችላል። ግን መንግስት አሁን ፈቅዶ እነዚህ በእርዳታ ሴጤ ድርጅት የሚገቡት ሰዎች ጋራ በመተባበር የዚህ አይነት ትምህርት ቤት መክፈት ከዚህ አደገኛ እጽ ብዙ ህጻናቶችን፣ ወጣቶችን ማስወገድ ይቻላል። ያለፈው አልፎ አሁን እንደ አንድ የሚጀምረውን አዲሱን ጄኔሬሽን ከእጽ ነጻ አድርጎ ማሳደግ ይቻላል እና አንዱም የኔ መጽሐፍ ገጽ ጨዋለሁኝ አንዱም አላማዬ እሱ ነው። ስለዚህ እንግዲህ አሁን አሁን እርሶ እንደሚሉት ከሆነ ብዙዎቹ ኢትዮጵያውያን በተለይ ከአደንዛዥ እጽ ጋር የተያያዘ ችግር ያለባቸው ወይም ከሱስ ጋር የተያያዘ ችግር ያለባቸው ወጣቶች መሆኑ የህብረተሰብ ክፍል አባላት ወደ ሕክምና እርዳታ ለማግኘት አይመጡም ነው እንግዲህ ከዚህ ስራ ጸባዩ ጋር በተያያዘ ከሚመለከቷቸው የአደገኛ እጽዎችን በሚመለከት ለኢትዮጵያ ወጣቶች እዚህም ሆነ ኢትዮጵያ ውስጥ ለሚገኙት ምን የሚለግሱ ምክር ይኖራል? ለኢትዮጵያውያኖች ለእኛ ህብረተሰብ መለገስ የሚችለው ምክር ምንድን ነው? ቤተሰቦችም ፖዘቲቭ ቲንኪንግ በልጆቻቸው ላይ ጥሩ አይነት አመለካከት ይሄ ነገር ወንጀል እንዳልሆነ መረዳት አለባቸው። ይሄ ነገር በሽታ ነው። በሽታ ለመሆኑ ዊሊንግነስ ቱ ለርን ለመማር ፈቃደኛ መሆናቸውን ለመማር ፈቃደኛ ከመሆን እና ፖዚቲቭ ቲንክ ካደረጉላቸው ልጆቻቸው ወይንም ደግሞ የባህሪ ለውጥ ካዩባቸው ይሄንን ለሚመለከተው ኮሚኒቲ በሰጥቶ እዚህ ሀገር ላይ እንደሆነ ያን ሀገር የአሜሪካ ኢትዮጵያ ውስጥ ያለውን አላውቅም። መቸም ብዙ ረዥም ጊዜ ነው እንደ አስራ ስድስት ዓመት ይሆንኛል፣ አሁን ከሄድኩኝ። ግን እዛ ያለው በእርግጠኝነት እንደተስፋፋ እንደሚመጣ አነባለሁ፣ አያለሁኝ። እዚህ ያለው ግን ቤተሰቦቻችን በሞላ አዌርስ መሆን ይችላሉ። ይሄው ምንድነው የልጆቻቸው ካራክተር መቀየሩ ነው የምታየው። ምንድነው ገብተው ቤታቸው ውስጥ ለብቻቸው መቀመጥ ይፈልጋሉ። ቤታቸው ዘግተው ክፍል ሮማቸው ውስጥ ከፍለው ይቀመጣሉ። የመነጫ ነጭ ጸባይ ታይባቸዋለህ። በተወሰነ ሰዓት በተወሰነ ሰዓት ከቤት ጥለው የሚወጡበት ሰዓት አለ። እንዲህ አይነት ነገሮች የባህሪ ለውጥ ሲታይባቸው ያው ጥርጣሬዎች በማስገባት በኮሚኒቲም ሆነ እርዳታ በማግኘት እነሱ ራሳቸው ልጆቻቸውን በጥሩ መንገድ መንፈስ ይሄ በሽታ እንዳልሆነ ከዚህ መላቀቅ እንደሚቻል ይሄ በሽታ እንጂ እንትን እንዳልሆነ አምሳሪ በሽታ እንጂ የመጥፎ ባህሪ መገለጫ አድርገውታል። እኛ ሀገር ላይ ያለ ሰው የመጥፎ ባህሪ መገለጫ አይደለም፣ አይደለም የመረጥከው መንገድ ነው ስህተቱ እንጂ የጥሩ መንገድ አለ፣ መጥፎ መንገድ አለ። የመጥፎ መንገዱን መከተላቸው ነው ስህተቱ እንጂ ነገር እየሆኑ ቴስት ማድረጋቸው አይደለም፣ ወይንም ደግሞ በዛ አዲክሽን መያዛቸው አይደለም። ከዛ ውስጥ መውጣት ይቻላል። መንገዱ የተሳሳተ መሆኑን ብቻ ማስረዳትና መግለጽ ይሄ ደግሞ ኮቺንግ ያስፈልጋል። እና እንደዚህ አይነት አድርጎ የሚያሰራ በአገር ውስጥ ደግሞ ያው በእርግጠኝነት የኢኮኖሚውን ሁኔታ ሊሆን ይችላል። ግን መንግስት አሁን ፈቅዶ እርዳታ ድርጅት የሚገቡት ሰዎች ጋር በመተባበር የዚህ አይነት ትምህርት ቤት መክፈት ከዚህ አደገኛ እጽ ብዙ ህጻናቶችን፣ ወጣቶችን ማስወገድ ይቻላል። ያለፈው አልፎ አሁን እንደ አንድ የሚጀምረውን አዲሱን ጄኔሬሽን ከእጽ ነጻ አድርጎ ማሳደግ ይቻላል። እና አንዱም የኔ መጽሐፍ ዘኝታ ተገዝቼዋለሁኝ አንዱም አላማዬ እሱ ነው። በአገር ውስጥ ደግሞ ያው በእርግጠኝነት የኢኮኖሚ ሁኔታ ሊሆን ይችላል። ግን መንግስት አሁን ፈቅዶ እነዚህ በእርዳታ ሸጥ ድርጅት የሚገቡት ሰዎች ጋራ በመተባበር የዚህ አይነት ትምህርት ቤት መክፈት ከዚህ አደገኛ እጽ ብዙ ሕጻናቶችን ወጣቶችን ማስወገድ ይቻላል። ያለፈው አልፎ አሁን እንደ አንድ የሚጀምረውን አዲሱን ጄኔሬሽን ከእጽ ነጻ አድርጎ ማሳደግ ይቻላል እና አንዱም የእኔ መጽሐፍ ዘኝታ ገልጸዋለሁኝ። አንዱም ዓላማዬ እሱ ነው። በጣም አመሰግናለሁ አቶ ዳኒኤል ማሞ። አመሰግናለሁ ደረጀ በጣም አመሰግናለሁ። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኞሽ የቆየ ነበርን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።